የአዲስ አበባ ከተማ አስተዳደር በመርካቶ እያካሄደ ነው የተባለውን የደረሰኝ ቁጥጥርና ከዚሁ ጋር በተገናኘ የሚወሰን ቅጣትን ተከትሎ በመዲናዋ ትልቁ የገበያ ስፍራ በንግድ ስራ ላይ የተሰማሩ በርካታ ነጋዴዎች ከትናንት ህዳር ዘጠኝ ቀን ጀምሮ መደብሮቻቸውን በመዝጋት አድማ እያደረጉ ይገኛሉ። በተለይ ከውጭ የሚገቡ ሸቀጦች የሚገኙባቸው የገበያው ስፍራዎች ከትናንት ጀምሮ ዝግ መሆናቸውን አስተያየታቸውን የሰጡን ነጋዴዎች ተናግረዋል። ለሱቅ መዝጋት አድማው ምክንያት የሆነው የከ ማስተዳደሩ ንግድ ቢሮ ያሰማራቸው ባለሙያዎች ግብይት ለሚፈጸምባቸው ሸቀጦች በትክክለኛ ዋጋ ደረሰኝ መቆረጡን ከመከታተል በተጨማሪ በመደብሮችና በመጋዘኖች ላሉ ሸቀጦችም ደረሰኝ በመጠየቃቸው እንደሆነ ስማቸውን እንዳንጠቅስ የጠየቁን የሱቅ ባለንብረቶች ተናግረዋል። አስተያየት የሰጡን አንድ ነጋዴ በገበያ ስፍራው በተለያዩ አካላት የሚናፈሱ ያልተረጋገጡ መረጃዎችም ነጋዴዎችን ለስጋት መዳረጋቸውን ገልጸዋል። መጀመሪያ የተነሳው ኢሹ ግብይት በደረሰኝ ሆነ ምል በመንግስት በኩል ስመጣ እና ገና በመንግስት ደረጃ ሩመር ሆኖ ኢንቴሊጀንሲዎች ምናምን ሳይለቀቅ መርካቶስ ደግሞ ፓብሊኩ የራሱን ወሬ ገበያ ውስጥ እንትን ተደረገ ኢንጀክት ተደረገ ወሬው ማለት ነው። ምን ወሬ ነው የተለቀቀው? መንግስት መጋዘን ሊፈትሽ ነው፣ ደረሰኝ የሌለው ቃል ወርስ ነው የሚል እንትን ከአስራ አምስት ቀን በፊት ጀምሮ የተነሳ ሰው እቃውን ማጓጓዝ ጀመረ፣ ወደ መረባበሽ ሄደ። አንድ ከአስር ቀን በላይ የቆየው ይሄ ጉዳይ ነው። በዚህ ሳምንት ደግሞ ከአር መጣመርና ሱቆች መዘጋት ጀመሩ። የተወሰኑ ሰዎች ሱቃቸውን መዝጋት ጀመሩ። በዚህ ሳምንት ደግሞ እስፔሻሊ ከትናንት ጀምሮ ፎርማሊ ሱቆች ተዘጉ። በተለምዶ ዱባይ ተራ እነዚህ ኤሌክትሮኒክስ እቃ የሚሸጡ ልብሶችን፣ እንደዚህ ቡቲኮችን፣ የተለያዩ ነገሮችን ከአስመጪዎች እየወሰዱ ደርዘን ቤቶች ደርዘን የሚሸጡ በደርዘን እየወሰዱ የሚያከፋፍሉ ሞሎች ውስጥ ያሉ ሱቆች በሙሉ እየተቀበሉ የሚሸጡ ስለሆነ ተነጋገሩና ሱቃቸውን ዘጉ። ብዙ ምክንያቶች አሉ። ለምሳሌ ምንድን ነው የእሳት አደጋው መነሳትን ራሱ ሰው ከሆነ ከዲስ ሲቹዌሽን ጋር እያያዘ ገቨርንመንቱ ተመጣጣኝ የሆነ መግለጫ በየደቂቃ ስለማይሰጥ ሕዝቡን እየመራ ያለው ኢንፎርማል ወሬው ነው፣ ሩመሩ ነው ማለት ነው። መንግስት እርምጃ እንደሚወስድ መወራት ከጀመረበት ከጥቅምት ሀያ ጀምሮ በመርካቶ ግብይት መቀዛቀዙንና ባለፈው ሳምንት የቁጥጥር እርምጃው ከተጀመረ በኋላ ደግሞ የሱቆች መዘጋት አርብ እለት መጀመሩን የገለጹት ነጋዴው ይህ እርምጃ ከትናንት ጀምሮ እየተጠናከረ ሄዶ እስከ ሰላሳ በመቶ የሚሆነው የመርካቶ ገበያ ክፍል እንደተዘጋ ምልከታቸውን አጋርተዋል። ሀያ ምናምን ዓመት አውቃለሁ እንደነት ሬጅስትራንት አይቻለቅ ሁለት ቀን ሶስት ቀን፣ እናኮርፋዘን የሆነ ነገር እናደርጋለን። ከዛ ውጪ የለም። አሁን ጥሩ አይደለም፣ የሚሄድበት ሁኔታ ራሱ ጥሩ አይደለም። አንዱ እሱን። ሁለተኛ ግን የቃዮች ሽያጅ የሚሸጥኛ ደረሰኝ ቆርጠን ነው መሸጥ ያለብን። በደረሰኝ ለመሸጥ በደረሰኝ መግዛት አለብን፣ ካልሆነ ሪኮንስሌሽኑን ያስቸግረናል። እሺ፣ እሱንም ችለን ህግ ተጠያቂነቱ መቶ ሺህ ብር ቅጣትም ስላለው ያንንም ሽሽት ስላለብን ደረሰኝ እንቆርጣለን። እኛ የገቢዎች ኢንቴሊጀንስ ሰዎች ደግሞ በሌላ ጎን ደግሞ ምን ጀመሩ? ቢዝነስ ልሰሩ ቢዝነስ ነው፣ ሙስናው ማለት ነው። ደረሰኝ ቆርጤ የመስጠት ሳይበቃቸው ይሄንን እቃ ራሱ በምንድነው የገዛሁ ብሎ እንደገና መጠየቅ ጀመረ። ይሄ ኤክስትሪምሊ በቃ ትልቅ ወንጀል፣ ትልቅ ጥፋት፣ ህዝብን ለአመት የሚቀጠቅስ ነገር ማለት ነው። ምክንያቱም አሁን ይሄ የመርካቶ ገበያ እየተበላሸው ዛሬ አይደለም፣ ቢያንስ አንድ አስር አመት ስምንት አመት ከትራንዚሽኑ ከገቨርንመንት ትራንዚሽኑ ፔሪድ ጀምሮ መንግስትም ፎከሱ ሌላ ቦታ ላይ ነው። ስታብ ለማድረግ ራሱ ላይ ነበረ የምትሰራ ነበረው መርካቶ ገበያው ተበለሻሽቷል፣ ማለት ነው። ስቶካችን ውስጥ የዛሬ ሶስት ዓመት የገባ ቃል የዛሬ ሁለት ዓመት የገባ ቃለ ከየት እንደገዛን ማን እንደሸጠልን እንኳን አናቅ እና የገዛህበትን አምጣ ማለት ጀምሩ። እንግዲህ ያለው ሪያሊቲ ይሄ ነው። ዛሬም ኦልሞስት ከመርካቶ የተወሰነ አንድ ሀያ ሰላሳ ፐርሰንት ይመስለኛል ያው እንዳልኩ ነው። የኢምፖርት እቃን በብዛት ጅምላ እቃዎችን እየወሰዱ የሚያከፋፍሉ በተለይ ወደ ላይ ወደ ዱባይ ተራ ወደ አራተኛ ፖሊስ ጣቢያ አካባቢ ያለው ሞሎ የሞል ቢዝነስ ውስጥ እየሰሩ ያሉ ሰዎች ኦልሞስ ሱቃቸውን ዘግተዋል። በተመሳሳይ የደህንነት ስጋት ምክንያት ስማቸውን እንዳንጠቀስ የጠየቁን ሌላ የመርካቶ ባለሱቅ ደግሞ ስለ ሁኔታው እንዲህ ይገልጻሉ። አሁን መርካቶ ያው ስራው አንደኛ ቀዝቅዟል። የመርካቶ ነጋዴ እቃዎችን መሸጥ አይፈልግም። ያም የሆነበት ምክንያት አንደኛ ደረሰኝ ቁረጡ አትቁረጡ ነው እና አብዛኛው ደግሞ ደረሰኝ የማይቆረጥበት አብዛኛው እቃ በደረሰኝም ስለማይገዛ ነው። እና ሁለተኛ ነገር ደግሞ ስቶክ ላይ ያለ እቃ ደረሰኝ ስለሚጠየቅ ነው። አሁን ሱቅ ላይ እቃ ቢገኝ ደረሰኝ ትጠየቃለህ። እና እነዚህ እነዚህ ነገሮች ያው ነጋዴውን ትንሽ አወዛግቦታል። እና መንግስት የራሱን ክፍተት ወይም ራሱ ላይ ያሉትን ችግሮች አስተካክሎንት ይካላል። ችግሩ የሚቀረፍ አይመስለኝም። ክፍተቱ ከየት እንደሚጀምር ታውቃለህ? ትልቁ ከቀረጥና ከታክስ መንግስት ከሚያቀርበው ዶላር ከም ጀምሮ ነው የሚመጣው። ዛሬ በአብዛኛው ተዘግቷል፣ ቅጣቱም ከብዷል። እና ያ ደግሞ ነጋዴውን በነፃነት እንዲሰራ ያደርገው እንግዲህ እስከ መቶ ሺ ያስቀጣል። ትናንትናም ግማሹ ፓርት ተዘግቶ ነበር። ዛሬም ያው ግማሹ ሱቆችን ከመዝጋት በተጨማሪ በስጋት ከመጋዘን ሸቀጦቻቸውን ያሸሹ ነጋዴዎች መኖራቸውንም አስተያየታቸውን የሰጡን የሱቅ ባለንብረቶች ተናግረዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ዛሬ በተካሄደው የከተማው ምክር ቤት መደበኛ ስብሰባ ላይ ባደረጉት ንግግር ቁጥጥሩ የተጀመረው በርካታ ህገ ወጥ አሰራሮች እንዳሉ በጥናት ከተለየ በኋላ ነው ብለዋል። የእቃው ምንጭ ከየት ነው የሚመጣው? ከውጭ ነው። ከውጭ የሚመጣ ከሆነ የጉምሩክ መረጃ ይዞ መስራት ያስፈልጋል። የቀው ምንጩ ከየት ነው? ከፋብሪካዎች ነው፣ አገራችን ውስጥ ከሚያመርሱ ፋብሪካዎች። ከዛ ከሆነ ለምን ግብር ሳይከፈል ደረሰኝ ሳይቆረጥ አከፋፋዮች ጋር ደረሰ፣ አከፋፋዮች ደግሞ ያለ ደረሰኝ ለምን ያከፋፍላሉ? የሚለውን መመለስ የመንግስት ግዴታ ነው። ከምናውቀው እና ከምንገምተው በላይ መርካቶ ውስጥ ችግር እንዳለ ጥናታችን ያሳያል። ንብረት ይወረሳል በሚል ውዥምብር በሌሊት ከመጋዘን ሸቀጦች ተጭነው ወጥተዋል ያሉት ከንቲባዋ ይህን ድርጊትም ኮንነዋል። የከተማ አስተዳደሩ የጀምረውን ቁጥጥር አጠናክሮ እንደሚቀጥልና ወንጀል የሚገኝባቸውን ተጠያቂ የማድረግ ስራ እንደሚሰራም በምክር ቤቱ ስብሰባ ላይ ተናግረዋል። በዚህ ጉዳይ ላይ ከከተማ አስተዳደሩ ንግድ ቢሮ የተለያዩ የስራ ኃላፊዎች አስተያየት ለማግኘት ያደረግነው ሙከራ ስልካቸውን ባለመመለሳቸው ለጊዜው አልተሳካልንም። ለአሜሪካ ድምጽ ኬኔዲ አባተ 阿迪斯，阿爸帮。